ትኩረት በአፍሪካ ቃለ መሀል ላይ የፈጸሙት ጠቅላይ ሚኒስትር አብደላ ሀምዶክ ቅድሚያ ከሰጧቸው አበይት ጉዳዮች መካከል ነፍጥ ካነገቡ የሱዳን አማጽያን ጋር እርቅ ማውረድ ይገኝበታል። አብደላ ሀምዶክ ሱዳንን በጠቅላይ ሚኒስትርነት እንዲመሩ የተመረጡት ለወራት ከጦር ሽማምንቱ ጥብቅ ድርድር ላይ የከረሙት ተቃዋሚዎች በእጩነት ካቀረቧቸው በኋላ ነው። ሀምዶክ ከአዲስ አበባ ተጉዘው ካርቱም ዓለም አቀፍ አውሮፕላን ማረፊያ ሲደርሱ አልበሽርን በጣለው አብዮት በአገሪቱ ጎዳናዎች ከፍ ብሎ ይሰማ የነበረውን ነጻነት፣ ሰላምና ፍትህ የሚጠይቅ መፈክር የሚያሰሙ ደጋፊዎቻቸው ተቀብለዋቸዋል። እሳቸውም በአደባባይ ተቃውሟቸውን ሲያሰሙ እንደከረሙ የሱዳን ዜጎች ዲሞክራሲያዊና ለፍትሕ የቆመ መንግስት ለማቆም ከጎናቸው እንዲሆኑ ጥሪ አቅርበዋል። የአገሬ ሰዎች ባቀረቡልኝ ጥሪ መሰረት መጥቻለሁ። የመጣሁት አብረን እንድንሰራም እኛና ሀገራችንም በህብረት ወደ አዲስ ምዕራፍ እንድንሸጋግር ነው። በህብረት ዲሞክራሲያዊና ለፍትሕ የቆመ መንግስት እንገንባ ልዩነቶቻችንን እንዴት መፍታት እንዳለብን እንስማማ። ነፃ ከወጣን ጀምሮ ሁሉም የሱዳን ዜጎች የሚስማሙበት ብሔራዊ መርሃ ግብር መቅረጽ አልቻልንም። ሱዳን እንዴት መተዳደር አለባት በሚለው ላይ እንስማማና ውሳኔውን በሱዳን ዜጎች ውሳኔ ለሚመረጥ መንግሥት እነት ነተፊቅ አለ ከይፈ የሕኩም ሱዳን ወነትሩክ መውዱእ መን ያህኩም ሱዳን ኢራደት ሻብ አዚም ሐምዶክ ቃለ መሐላ በፈጸሙበት ዕለት ቀደም ብሎ የሱዳን ሉዓላዊ ምክር ቤት ተመስርቷል። በሉቴናንት ጀነራል አብዱልፋታህ አልቡርሃን የሚመራውና ከጦሩና ከተቃዋሚዎች የተውጣጣው ሉዓላዊ ምክር ቤት ለ39 ወራት ስልጣን ላይ ይቆያል። የጦር መኮንኑ አብዱልፋታህ አልቡርሃን ለ21 ወራት፣ ተቃዋሚዎች ለ18 ወራት የሚመሩት ይኸው ምክር ቤት የስልጣን ጊዜ ሲገባደድ በሱዳን ምርጫ ሊካሄድ ተወጥኗል። ሐምዶክ ከአዲስ አበባ ተጉዘው በሉቴናንት ጀነራል አብዱልፋታህ አልቡርሃን ፊት ቃለ መሐላ ከፈጸሙ በኋላ ባሰሙት ንግግር መንግስታቸው ለሚጠበቁበት ውስብስብ ችግሮች መፍትሄ ማፈላለግ ዋነኛ ስራቸው መሆኑን ገልጸዋል። ሺዓር አተውራ አልሚቅ ሁሪየ ሰላም ወ አዳላ በአብዮቱ ስር የሰደደውና ነፃነት ሰላምና ፍትህ የሚለው መፈክር የሽግግር ጊዜ ዋነኛ መርሃ ግብር ይሆናል። የዚህን መርሃ ግብር ዋና ዋና ነጥቦች ልንገራችሁ። ቀዳሚው ጉዳይ ጦርነቱን ማቆም፣ ሱዳንን መልሶ መገንባት፣ በውጭ ሀገራትና በየስደተኛ መጠለያ ጣቢያ ለሚገኘው ዜጎቻችን መከራ መፍትሄ መሻት፣ የከፋውን ምጣኔ ሀብታዊ ቀውስ ለመፍታት መስራትና በእርዳታና በገዛ ላይ ሳይሆን በአምራችነት ላይ መሰረት እያደረገ ኢኮኖሚ መገንባት ነው። ልዝም እቅትሳዲ ጣህነ አብደላህ ሃምዶክ በሙያቸው የኢኮኖሚ ባለሙያ ሲሆኑ ትምህርታቸውን በካርቱም ዩኒቨርስቲ ተከታትለዋል። በዩናይትድ ኪንግደም ከማንቸስተር ዩኒቨርሲቲ የማስተርስ ዲግሪ አላቸው። የ61 ዓመቱ ጠቅላይ ሚኒስትር ባለፉት 30 ዓመታት የሱዳን ታሪክ ውስጥ ይህን ስልጣን የያዙ የመጀመሪያው ሲቪል ናቸው። አልበሽር ስልጣን ላይ በነበሩበት ወቅት ከፋይናንስ ሚኒስቴር ሰራተኝነታቸው ተባረዋል። ኋላም አልበሽር የተቋሙ ሚኒስትር እንዲሆኑ ያቀረቡላቸውን ግብዣ አሻፈረይ ብለው ሳይቀበሉ ቀርተዋል። በአፍሪካ ልማት ባንክና በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽንን ጨምሮ በተለያዩ ዓለም አቀፍ ተቋማት በኃላፊነት ሰርተዋል። ሱዳንን ምርጫ እስከሚካሄድ ድረስ በጠቅላይ ሚኒስትርነት የሚመሩት አምዶክ በኢትዮጵያ በዚምባብዌና በደቡብ አፍሪካም በሙያቸው አገልግለዋል። በሙያቸው አንቱታን ካተረፉት አምዶክ የአገራቸው ሰዎች ብዙ ይጠብቃሉ። በሱዳን የዶይቸ ቨለ ዘጋቢ የሆነው አልሳኖሲ አዳም እንደሚለው በተለይ አልበሽርን ለውድቀት ላበቃቸው ምጣኔ ሀብታዊ ምስቅልቅል መፍትሄ ከጠቅላይ ሚኒስትሩ ይጠበቃል። ከዚህ በኋላ ትልቁ ችግር ኢኮኖሚውን ከገባበት ምስቅልቅል እንዴት ማውጣት ይቻላል የሚለው ነው። ሀምዶክ በሙያቸው የኢኮኖሚ ባለሙያ ሆነው የጠቅላይ ሚኒስትርነት ስልጣን መያዛቸው በትክክለኛው ሰዓት በትክክለኛው ቦታ የተገኙ ያደርጋቸዋል ብዙ ሰዎች በእጩነት ያቀረቧቸውና የተስማሙባቸው ለዚህ ይመስለኛል። አልበሽርን ገፍቶ የጣላቸው የሱዳን አብዮት የተጀመረው በዳቦ ዋጋ ማሻቀብ ሳቢያ ነበር። ሀምዶክ የሚረከቡት የሱዳን ኢኮኖሚ ፈተና ግን የዋጋ ግሽበትን በማረጋጋት ብቻ የሚመለስ አይደለም። ጠቅላይ ሚኒስትሩ ከፍተኛ የዋጋ ግሽበትና የስራ አጥነትን ጨምሮ በአስተዳደር ጉድለት ከዓመት ዓመት ያደገ ኢኮኖሚያዊ ችግሮች ከፊታቸው ተደቅነዋል። ሀምዶክም ቢሆኑ መሰረታዊ የፍጆታ እቃዎችን እጥረት ከመፍታት ጀምረው የሱዳንን ኢኮኖሚ በትክክለኛ ርዕይና ፖሊሲ የማረቅ እቅድ እንዳላቸው ተናግረዋል። የሱዳን ኢኮኖሚ ከአፍሪካ ስድስተኛ ደረጃ ላይ ይገኛል። በመጠኑ ጠንካራ ነው። በትክክለኛው ርዕይ፣ በትክክለኛ ፖሊሲዎች ለምጣኔ ሀብታዊ ቀውስ መፍትሄ እንፈልጋለን ብዬ አስባለሁ። ቅድሚያ የሚያስፈልጋቸው ፈተናዎች በማገገሚያ መርሃ ግብሮች አማካኝነት የዜጎቻችንን ችግሮች የሚቀርብ ቅድ ይኖረናል። የዋጋ ግሽበትን መቆጣጠር ነዳጅ፣ መድኃኒትና የመሳሰሉትን የሸቀጦች እጥረት መፍታት ቅድሚያ ያገኛል። የምጣኔ ሀብት ባለሙያዎች እንደሚሉት ለ20 ዓመታት በዘለቀ የአሜሪካ ማዕቀብ ተገልላ የቆየችውን ሱዳን ወደ ዓለም ኢኮኖሚ መመለስ አንዱ የቤት ስራቸው ይሆናል። ምንም እንኳ በሱዳን ላይ የተጣለው ማዕቀብ ከሁለት ዓመታት በፊት ቢነሳም አገሪቱ ዛሬም በአሜሪካ ሽብርተኝነትን ይደግፋሉ የሚባሉ አገሮች ከሰፈሩበት ዝርዝር ውስጥ አለችበት። በዚህ ሳቢያ ከዓለም አቀፍ ተቋማት የዕዳ ሰረዛ አይደረግላትም። የውጭ መዋለ ንዋይም ቢሆን የተገደበ ነው። ሃምዶክ በዓለም አቀፍ ተቋማት ውስጥ ያላቸው ተደማጭነትና ግንኙነት አገራቸውን ከዝርዝሩ ለማስወጣት ገፋ ሲልም ከዓለም አቀፉ የገንዘብ ድርጅትና የዓለም ባንክ ድጋፍ እንድታገኝ ማድረግ ይችሉ ይሆናል የሚል ተስፋ ያላቸው ባለሙያዎች አሉ። እርሳቸው ግን ዋነኛ ትኩረታቸው የሱዳን ኢኮኖሚ ይመስላል። ኢን ዘ ሚዲየም ቱ ሎንግ ተርም በጭርና በረጅም ጊዜ የሱዳንን የምርታማነት ችግሮች መፍትሄ ልናገኝላቸው ይገባል። ኢኮኖሚው ያሉበትን የውጤታማነት ችግሮች ካልፈታም በቀር ሌሎች ሀገሮችና ወዳጆቻችን ምንም ያክል እርዳታና ብድር ቢሰጡን የሚፈይደን ነገር አይኖርም። እነዚህን ችግሮች ለመፍታት እኛ ሱዳናውያን ጠንክረን መስራት ይኖርብናል። ከዚህ በተጨማሪ የበጀት አስተዳደርና የፋይናንስ ፖሊሲውን መመርመር ይኖርብናል። በዋናነት ግን የባንክ ዘርፉ ወድቋል ማለት ይቻላል። እምነትን ወደ ባንክ አገልግሎት ዘርፍ መመለስ አለብን። በነጻነትና ለውጥ ኃይል ውስጥ ከሚገኙ ባልደረቦቻችን ጋር በመሆን ከፍ ያለ ጥረት በማድረግ እነዚህን ችግሮች ለመቅረፍ ተጨባጭ ፖሊሲዎችና እቅዶች እናቀርባለን። በእርግጥ ሐምዶክ እንዳሉት የሱዳንን ምጣኔ ሀብት ይሁን ፖለቲካዊ ችግሮች ለመቅረፍ እውቀት ክህሎትና ያላቸው የአመራር ብቃት ብቻውን በቂ አይደሉም። ከእንግዲህ በመንግስታዊ ውሳኔዎች፣ በሉዓላዊ ምክር ቤቱ የተካተቱ የጦሩ ከፍተኛ ሹማምንትና የተቃዋሚ ተወካዮች መስማማት መቻል አለባቸው።